የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የአቶ ኦልባና ሌሊሳን የእስር ቅጣት ከ13 ወደ 11 ዓመት አንድ አመት ዝቅ እንዲል ወሰነ። የኦሮሞ ህዝብ ኮንግረስ ጽህፈት ቤት ኃላፊ የነበሩት አቶ ኦልባና የሀገሪቱን የፖለቲካና የግዛት አንድነት በመንካትና የኦነግን ተልእኮ በማሳካት በሚሉ ክሶች የታች ፍርድ ቤት የ አስራ ሶስት አመታት እስራት የበየነባቸው መሆኑ ይታወቃል። አቶ ኦልባና ፍርድ ቤቱ የፈረደባቸው ያለ አንዳች ጥፋትና ያለ በቂ ማስረ ደረጃ ነው በማለት በነጻ እንዲለቀቁ አለዚያም የቤተሰብ ኃላፊ መሆናቸው ከግምት ገብቶ በአነስተኛ ቅጣት እንዲታለፉ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ብለው ነበር። በተያያዘ ዜና በተመሳሳይ ወንጀል ከአቶ ኦልባና ጋር የተከሰሱት የአቶ በቀለ ገርባ ጉዳይ በዚሁ ፍርድ ቤት እየታየ መሆኑ ታውቋል። አቶ በቀለ ገርባ የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር እንደነበሩ ይታወሳል። በአቶ ኦልባና ለሊሳ ጉዳይ ዛሬ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ ዘጋቢያችን መለስካቸው አምሃ አድርሶናል። ጠቅላይ ፍርድ ቤቱ ዛሬ ውሳኔውን ሲሰጥ እንደተቸው በአቤት ባዩ ላይ ያቀረቡት ክሶች ሁለት ሲሆኑ፣ አንደኛው ተከሳሹ የኦነግን የሽብር ተልእኮ በመቀበልና በህቡዕ ተደራጅተው ህጋዊ የፖለቲካ ፓርቲን ሽፋን በማድረግ መንግስትን በኃይል በትጥቅ ትግል እናስወግዳለን፣ የኦሮሚያን ክልል ከፌዴሬሽኑ ክልል እንገነጥላለን በማለት በወንጀል የተሳተፉ በመሆናቸው የሀገሪቱን የፖለቲካና የግዛት አንድነት በመልካት ወንጀል፣ ሁለተኛ የሆነ ግን የሽብር ተልዕኮ ለማሳካት የቅስቀሳ ጽሁፎችን በማስተላለፍ በፈጸሙት የመከፋፋትና ግሱፍ ያልሆነ የማሰናዳት ወንጀል ተከሰዋል ይላል። ይህ በፍርድ ቤቱ አስተያየት በአንድ ድርጊት ሁለት ጊዜ የተመሠረተ ክስ በመሆኑ ሁለተኛው ክስ በአንደኛው ክስ እንዲጠቃለል ወስኗል። ከዚህም በተረፈ የታች ፍርድ ቤት ተከሳሹን በሁለቱም ክሶች ጥፋተኛ ቢለው የቅጣት ውሳኔውን በየትኛው ክስ እንደጣለበት አይገልጽም ሲል ተችቷል። ይሁንና ተከሳሽ አቃቢ ህግ ያቀረበበትን የሰው ምስክር ሊያስተባብል ባለመቻሉ የበታች ፍርድ ቤት የወሰነው የጥፋተኝነት ውሳኔ ትክክል ነው ሲል በተከሳሽ ላይ የተጣለው ቅጣት ግን ከ13 ዓመት ወደ 11 ዓመት እስራት ዝቅ አድርጎታል። የቀድሞ የኦሮሞ ፌዴራልስት ዴሞክራሲያዊ ንቅናቄ ምክትል ሊቀመንበር የነበሩት አቶ በቀለ ገርባ ደግሞ በመጪው ግንቦት 12 ቀን 2005 ዓ ም በጠቅላይ ፍርድ ቤት ይግባኝ ችሎት ቀርበው ከአቃቢ ሕግ ጋር ይከራከራሉ። የኦሮሞ ህዝብ ኮንግሬስ እና የኦሮሞ ህዝብ ፌዴራሊስት ዴሞክራሲያዊ ንቅናቄ በአሁኑ ወቅት ተዋህደው የኦሮሞ ፌዴራሊስት ኮንግሬስ ንቅናቄ ወይንም ኦፌኮን በሚል ስያሜ በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና አግኝቶ እየተንቀሳቀሰ ይገኛል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ